ባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና፣ ቪኦኤ የአዲሱ ትውልድ ድምፅ። የዛሬ ረቡዕ ካድ ድምፅ ስቱዲዮ ጀምረናል። በቅዳሜው ጥቃት የተገደሉት የአማራ ክልላዊ መንግሥት ፕሬዚዳንት የዶክተር አምባቸው መኮንን፣ የክልሉ ጠቅላይ አቃቢ ሕግ አቶ ምግባሩ ከበደና የፕሬዚዳንቱ አማካሪ የአቶ እዘዝ ዋሴ የቀብር ሥነ ሥርዓት ዛሬ በባህር ዳር ከተማ ተከናውኗል። ዛሬ እጅግ በሪ በሆነ የሀዘን ማለት እነሱ አይገባም ነበር። እነሱ አይገባም ነበር አንድ ቀን እንኳን። በሌላ በኩልም በተመሳሳይ ቀን በአዲስ አበባ በመኖሪያ ቤታቸው ሕይወታቸው ያለፈው የ መከላከያ ሰራዊት ኢታማዦር ሹም ጄኔራል ሰዓረ መኮንንና እንዲሁም በጡረታ ላይ የሚገኙት ብርጋዴር ጄኔራል ገዛኤ አበራ የቀብር ስነ ስርዓትም በመቀሌ ተከናውኗል። በኢትዮጵያ ጠቅላይ ሚኒስትር ጽፈት ቤት ግቢ መኖሪያ ቤት ተገኝተው ቃለ ምልልስ ያካሄዱት ሁለት ጋዜጠኞች በእለቱ የነበረውን ሁኔታ ያጋሩናል። ቆየት ብሎ ይሰማሉ። ነው የገባ ነው እሳቸው በአጋጣሚ ቤታቸው ውስጥ ነው የነበሩት ጠቅላይ ሚኒስትሩ። ስለዚህ እኛ ቤታቸው ውስጥ ገባን። በወቅቱ ሰዓቱ በጣም የመሸ ስለሆነ ኢቢሲ መድረስ አልቻሉም። ስለዚህ መጀመሪያ የተገኘ ነው እኛ ነን። በሌላ በኩልም እኛም ታግተን ነበር ያሉ አቶ ንጉሱ አያሌውን የእንግዶች ማረፊያ ማዕከል ቡድን መሪ ይዘናል። መጥተው ድረስ አሉና በቃ ደግሞ ባላችሁበት እንትን እንዳትንቀሳቀሱ፣ ተንቀሳቀሳችሁ በቤታችሁ ላይ ችግር ይፈጠራል። ለራሳችሁ ስትሉ ባላችሁበት እንዳትንቀሳቀሱ አሉ። የዚህ ሁሉ ድርጊት ተፈጻሚ ናቸው በሚል ተጠርጥረው በኋላ ላይ በሕይወታቸው ያለፈው የብርጋደር ጀኔራል አሳምነው ጽጌ ቀብር ስነ ስርዓትም ዛሬ ሰኔ 19 2011 ዓ ም በላሊበላ አብያተ ቤተ ክርስቲያናት በቤተ ጊዮርጊስ የቀብር ስነ ስርዓታቸው መፈጸሙን የላሊበላ ከተማ አስተዳደር አስታውቋል። ሁሉንም ዝርዝር ይዘን እንመጣለን። ፕሮግራሙን በመምራት ጽዮን ግርማና ሀብታሙ ስዩም አብረናችሁን ቆያለን። አብራችሁን አምሾ ዜናዊ ቅልብ قعد قرر ዜናዎቻችን ተመልሰን መጥተናል። የባላደራ ምክር ቤት አባላት ተፈጽሟል ከተባለው የመፈንቅለ መንግስቱ ጋር በተያያዘ በሽብር ፍርድ ቤት ተከሰው ፍርድ ቤት ቀረቡ። የፌዴራል ፖሊስ ከአዲስ አበባ ፖሊስ ጋር በመሆን በአንድ መዝገብ ስድስት ተጠርጣሪዎችን ዛሬ የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛ ወንጀል ችሎት አቅርቧል። ተጠርጣሪዎቹ በሪሆን አዳለ፣ መርከቡ ኃይሌ፣ ስንታየው ቸኮል፣ ጊዲዮን ወንደሰን፣ ማስተዋል አረጋ፣ አቶ ሀየሎም ብርሃኔ ሲሆኑ ፖሊስ ግለሰቦቹ በአማራ ክልል ተፈጸመ በተባለው መፈንቅለ መንግስት በአዲስ አበባው ግድያ እጃቸው አለበት፣ በተለያየ ደረጃ ተሳትፎ ያላቸው ስለሆነ ጠርጥሬያቸዋለሁ። ሕገ መንግስታዊ ስርዓት ለመዳን በሽብር ተግባር ተሳትፈዋል ማለቱን ከተከሳሾቹ የአራቱ ጠበቃ የሆኑት አቶ ሄኖክ አክሊሉ ቢቢሲ ተናግረዋል። አቶ መርከቡ ሀይሌ፣ አቶ ስንታዮ ቸኮል ና አቶ ጌዲዮን ዮንደሰን የባላደራ ምክር ቤት አመራሮች ና አባሎች ናቸው ተብሏል። አቶ በሪሁን አዳነ ጋዜጠኛ፣ አቶ ማስተዋል አረጋ ደግሞ የኮሌጅ መምህር መሆናቸውን ጠበቃ ሄኖክ አክሊሉ ገልጸዋል። ከህንድ ጋር ጥብቅ የሆነ ግንኙነት እንደሚፈጥር የተናገሩት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፓምፒዮ ሁለቱ አገሮች በወዳጅነት መንፈስ ልዩነቶቻቸውን በንግድና በሌሎች ጉዳዮች እንደሚፈቱ ተስፋቸውን ገልጸዋል። የአሜሪካ ከፍተኛ ዲፕሎማት ከህንዷ አቻቸው ሲጃ ሻን ጋር በመሆን ከህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ጋር ዛሬ ረቡዕ በተገናኙበት ወቅት ነው ይህንን ያስታወቁት። ጠቅላይ ሚኒስትር ሞዲ ድጋሚ ከተመረጡ ወዲህ የሁለቱ ሀገሮች ከፍተኛ ባለስልጣናት ሲገናኙ ይህ የመጀመሪያቸው መሆኑ ነው። አድማጮች፣ ለሰአቱ ያዝናቸው አጠር ያሉ ዜናዎቻችን እነዚህ ነበሩ። ከቀሪ እና ትኩረቱን በዚህ ተፈጽሟል በተባለው የመፈንቅለ መንግስት ላይ ትኩረት ያደረገ ዘገባችንን አዳምጡ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ና ሀብታሙ ስዩም አብረን ከአድማስ ስንሻገር እንላችኋለን። ጋቢና ቪኦኤ ስ የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ቀደም ሲል ወደ አስተዋወቅናችሁ ፕሮግራም ነው አሁን የምናልፈው። እንግዲህ ቅዳሜ ዕለት ተፈጽሟል የተባለው የመፈንቅለ መንግስት ሙከራ የተገደሉት የአማራ ክልላዊ መንግስት ፕሬዚዳንት ዶክተር አምባቸው መኮንን፣ የክልሉ ጠቅላይ አቃቤ አቶ ምክባሮ ጋበደና የፕሬዚዳንቱ አማካሪ የአቶ እዘዝዋሴ የቅብር ስነ ስርአት ዛሬ ረቡ በባህር ዳር ቅዱስ ቤተ ገብርኤል ቤተ ክርስቲያን ተከናውኗል። ይህንን ክንውን በምስል ሲከታተል የቆየው ሀብታሙ ተከታዩን ዘገባ ይዟል። ቅዳሜያው መሻሽ ላይ በድንገት በደረሰ ጥቃት የተገደሉት ሦስት ከፍተኛ አማራ ክልል ሹማምንት ሽኝት ዛሬ በባህርዳር ከተማ ዓለም አቀፍ ስቴዲየም ተካሂዷል። በሽኝቱ ላይ ንግግር ያደረጉት የኢትዮጵያ ምክትል ጠቅላይ ሚኒስትር ደመቀ መኮንን የክስተቱን ልብ ሰባሪነት ጠቅሰው ድርጊቱን አውግዘዋል። ዛሬ እጅግ በሪ በሆነ የሀዘን ልጅነታቸውን ሳይጨርሱ ለህዝብ አገልግሎት ሕይወታቸውን ማኅበራዊ መስተጋብራቸውን የሰጡ ለለውጡ ከባድ ዋጋ ከፍለው ለብዙዎች ነጻነትን ካወጁና ለመጪው ዘመን ብርቱ ክንድ ሆነው በተሰለፉ የለውጥ ዘዋሪዎች ላይ እንዲህ አይነት መርዶ እጅግ ከባድ ነው። ከሰዓታት በፊት ከሶስቱም ጋር በተከታታይ ስለ መጪው ስራዎቻችን እኔ በሄድኩበት ጉዞ ልሰራቸው ስለሚገቡ ጉዳዮች ምክር ሀሳቦቻችንን በስልክ ተወያይተን ነበር። ሰው ባሰበው አይውልምና ያልተጠበቀው ሆነ። ታዳ ያገሬ ሰው ይሄን ምን ይሉታል? ከተባለ እጅግ አሳዛኝ ትራጂክ ጨካኝነት የተሞላበት ድርጊት ነው። ጎንደር ደብረ ታቦር ተወልደው ያደጉትና እስከ ዕለተ ህልፈታቸው ድረስ የአማራ ክልላዊ መንግሥት ፕሬዚዳንቱን ያገለገሉት ዶክተር አምባቸው መኮንን በዛሬው ሥነ ሥርዓት ከተዘከሩት መካከል አንዱ ናቸው። በሥነ ሥርዓቱ ላይ ከተነበበው ታሪካቸው እንደሰማ ነው በቅርብ ዓመታት ማለትም ከጥቅምት 22 ቀን 2009 እስከ ግንቦት ወር 2010 ዓ ም ድረስ የከተማ ልማትና ቤቶች ልማት ሚኒስትር ሚኒስትር ከግንቦት ሁለት ቀን 2010 ዓ ም እስከ ህዳር ወር 2011 ዓ ም ድረስ በኢፌዴሪ መንግስት የኢንዱስትሪ ሚኒስትር ሚኒስቴር ከህዳር 2011 ዓ ም ጀምሮ በጠቅላይ ሚኒስትር ጽህፈት ቤት የመሠረተ ልማት አማካሪ ሚኒስትር ሆነው ሰርተዋል። በስርዓተ ሽኝታቸው ላይ ልጃቸው መዓዛ አምባቸው የዶክተር አምባቸውን መልካም ስብዕና በተመለከተ ይህንን ብላለች። እሱ ያቀይቶ መስክ ልጅ ነው። የቀን ጠፍት ስላሴ Quem não é o mais querido de nós? Eu sou a Maralho de nós. ዜና ልጅ ነኝ አላፍርም፣ የትም ሂጄ እኖራለሁ፣ ስማቸው ብቻ ይበቃኛል። ለበርካታ ዓመታት የእስቴ ወረዳን በተለያዩ ኃላፊነቶች አገልግለዋል። ከህዳር 2003 ዓ ም እስከ ታህሳስ 2004 ዓ ምት የደቡብ ጎንደር ብአዴን ጽህፈት ቤት ኃላፊም ነበሩ። ከ2004 እስከ 2009 ዓ ምት ደግሞ የደቡብ ጎንደር ዞን ዋና አስተዳዳሪ በመሆን ሰርተዋል። አቶ ዘዝዋሴ ከ54 ዓመታት በፊት በጎንደር እስቴ ነበር የተወለዱት። ቅዳሜ ዕለት በሰው እጅ ህይወታቸው ከመጥፋቱ በፊት በአማራ ክልል የርዕሰ መስተዳደሩ የህዝብ አደረጃጀት አማካሪ በመሆን ያገለገሉ ነበር። ዛሬ በተከናወነው ሽኝታቸው ላይ ልጃቸው ይህንን አጭር መልእክት አስተላልፈዋል። እነሱ አይገባም ነበር እነሱ አይገባም ነበር። አንድ ቀን እንኳን ጊዜ ሳይሰጡ አንድ ወደ ቤታቸው ሳያርፍ ሁሉ ጊዜያቸውን ለአገራቸው ለድርጅታቸው ሲፋትኑ ነው ያለፉት። ጀግና ናቸው። እንደሞቱ አንቆጥረውም አባቶቻችን አሉ ባግኖ በመስራት ላይ ነበሩ። የምስራቅ ጎጃም ዞን አቅም ግንባታ መምሪያ ኃላፊ፣ የደብረ ማርቆስ ከተማ ከንቲባ፣ የምስራቅ ጎጃም ዞን አስተዳዳሪ፣ የአዴፓ የገጠር ፖለቲካና አደረጃጀት አማካሪ፣ የአዴፓ ማዕከላዊ ኮሚቴ ጽህፈት ቤት ኃላፊ ከሰሩባቸው ስፍራዎችና ኃላፊነቶች መካከል የሚጠቀሱት ናቸው። አቶ ምግባሩ ከበደ አብረዋቸው በቅዳሜ ጥቃት ከተገደሉት የአማራ ክልል በሚገኘው ገብርኤል ቤተ ክርስቲያን ስርዓተ ቀብራቸው ተፈጽሟል። ስነ ምግባሩ ልጃቸው ናት ይሄንን ብላለች የኔ አባት ጠንካራ ነው የእኔ አባት አንባቸው ጠንካራ ነው እዛስም ጠንካራ ነው እንደ ፍቅራቸው ነው አንድ ላይ የተሰበሰቡ እንደ ፍቅራቸው ነው አንድ ላይ የተሰበሰቡ እንግዲህማ እንግዲህማ ጀግንነታችሁ ነው እንጂ ሌላ የለም አባቴ እንግዲህማ ጀግንነታችሁ ነው እንግዲህማ ተጠራርታችኋል አባቴ። የዚህ ፍቅር ቢቀርባችሁ ነበር ሻል አባቴ። እንግዲህማ እነዚህን ዘገባዎች ከባህር ዳር ስታጠናቅር የቆየችው አስቴር ምስጋናው ያጠናቀረችልን ዘገባ ነበር በኢንተርኔት ምክንያት አልደረሰልንም። በተጨማሪም እንደዚሁ አዲስ አበባ ላይ የተገደሉት የጀኔራል ሰዓረ መኮንንና የብርጋደር ጀኔራል በጡረታ ላይ የነበሩት ገዛይ አበራም እንዲሁ መቀሌ የሚገኘው ዘጋቢያችን ሙልጌታ ጽባሀ እያጠናቀረ ነበር እንዲሁ በኢንተርኔት ምክንያት እስካሁን አልደረሰልንም። ነገር ግን የቀብር ሥነ ሥርዓታቸው በዛው በመቀሌ ከተማ ዛሬ በከፍተኛ ሐዘን ድባቡ ውስጥ መከናወኑን ዘጋቢያችን ነግሮናል። በተጨማሪም በተጨማሪም እንግዲህ ከዚህ ጋር በተያያዘ ጥቃቱን አስተባብረዋል የተባሉትና ከመንግስት የጸጥታ አስከባሪዎች ጋር በተደረገ የተኩስ ልውውጥ እንደተገደሉ የተሰሙት ጀኔራል አሳምነው ጽጌ ስርዓተ ቀብር ዛሬ ከሰዓት በኋላ በላሊበላ እንደተፈጸመም ተሰምቷል። የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችን ነው። ቀደም ሲል እንዳስተዋወቅ ነው ከሪፖርተሮቻችን ስንጠባበቅ የነበረው ዘገባ ስላልደረሰ ወደ ተከታዩ ዘገባችን እናልፋለን። የባላደራ ምክር ቤት አባላት ከመፈንቅለ መንግስቱ ጋር በተያያዘ በሽብር ክስ ፍርድ ቤት ቀረቡ። የመለስካቸው አማሃ በተከታዩ ዘገባ ይዳስሰዋል። ሰኔ አስራ አምስት ቀን ሁለት ሺ አስራ አንድ አመተ ምህረት ከሞክሯል በተባለው የመፈንቅለ መንግስት ወይም ስዕረ መንግስት ሙከራ ላይ በባህር ዳርና በአዲስ አበባ በተፈፀሙ ግድያዎች በተለያየ መልኩ ተሳትፈዋል ሲል የጠረጠራቸውን ስድስት ሰዎች ፖሊስ ዛሬ ፍርድ ቤት አቀረበ። ፖሊስ በጥርጣሬ ዛሬ በፌዴራሉ የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ያቀረባቸው በሪሁን አዳነው፣ ስንታየው ቸኮል፣ መርከቡ ኃይሉ፣ ጌዲዮን ወንድ ወሰን፣ ማስተዋል አረጋና ሀየለን ብርሃነ ይባላሉ። ፖሊስ በፍርድ ቤቱ እንዲያስረዳ የስድስተኛውን ተጠርጣሪ የሀየረውን ጉዳይ ለየት የሚያደርገው ትናንት ከአዲስ አበባ የአስከሬን ሽኝት በተከናወነበት እለት የጦር መሳሪያ ታጥቆ በባለስልጣናት ላይ ጉዳት ሊያደርስ ሲል ተይዟል ብሏል። ስለሆነም በተጠርጣሪዎቹ ላይ ይበልጥ የማጣሪያ ምርመራ ለማካሄድ በሽብር ወንጀል ህጉ መሰረት የሀያ ስምንት ቀን የምርመራ ጊዜ እንዲፈቀድለት ፖሊስ አመልክቷል። ለተጠርጣሪዎች የቆሜቱ ጠበቃ አቶ ሄኖክ አክሊሉ የፖሊስን ጥያቄ ተቃውመዋል። እንደ ጠበቃው ሙግት ተጠርጣሪዎቹ የቀረበባቸው አቤቱታ በመፈንቅለ መንግስት እንጂ በሽብር ወንጀል ሊሆን አይገባም። በመፈንቅለ መንግስት የቀረበ ጥርጣሬ ደግሞ ዋስትና ሊያስከለክል ስለማይችል ደንበኞቻቸው በነጻ እንዲለቀቁ ጠይቀዋል። የፖሊስ ጥርጣሬ በጥቅል የቀረበ ነው። ድርጊቱን ፈጽሞ ከሆነ የእያንዳንዳቸው የድርጊት ድርሻ አልተገለጸም። በተጨማሪም ፖሊስ ተጠርጣሪዎችን በእስር ለማቆየት የሚቀረውን የምርመራ ስራም አልዘረዘረም። ስለሆነም ፍርድ ቤቱ የምርመራ መዝገቡን አስቀርቦ እንዲመረምረው አመልክተዋል። ፍርድ ቤቱም ፖሊስ ተጠርጣሪዎቹን የወንጀል ድርጅት ድርሻ በግልጽ ዘርዝሮ እንዲያቀርብ፣ በቀጣዩ ቀጠሮም የምርመራ መዝገቡን ይዞ እንዲቀርብ በማለት የጠበቃውን ተቃውሞ በማለት ፖሊስ የጠየቀውን የሀያ ስምንት ቀን የምርመራ ጊዜ ፈቅደዋል። ፍርድ ቤቱም ለሐምሌ አስራ ሰባት ቀን ሁለት ሺ አስራ አንድ ዓመተ ምህረት ተለዋጭ ቀጠሮ ሰጥቶ ተነስተዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ መለስካቸውን እናመሰግናለን። ወደ ቀጣዩ ዘገባ እናምራለን። ቅዳሜ ሰኔ አስራ አምስት ምሽት በባህር ዳርና በአዲስ አበባ በከፍተኛ የመንግሥት ባለሥልጣናትና የጦር መኮንኖች ላይ ግድያ ከተፈጸመና መንግሥት ጉዳዩ የመፈንቅለ መንግሥት ሙከራ መሆኑን ከገለጸ በኋላ በኢትዮጵያው ጠቅላይ ሚኒስትር ጽፈት ቤት ግቢ መኖሪያ ቤት ተገኝተው ቃለምልልስ ያካሄዱ ሁለት ጋዜጠኞች በዕለቱ የነበረውን ሁኔታ አሜሪካ ድምፅ አጋርተዋል። ጽዮን ግርማ በጉዳዩ ላይ ዝርዝር አላት። አቶ ሰጠኝ እንግዳው የአማራ ብዙሀን መገናኛ ድርጅት የአዲስ አበባ ቅርንጫፍ ጽህፈት ቤት ኃላፊ ነው። የአማራ መገናኛ ብዙሀን ጋዜጠኛም ነው። አዲስ አበባ አራት ኪሎ አካባቢ የሚገኘው የተደራጀውን የአማራ መገናኛ ብዙሀን ድርጅትም ይመራል። ቅዳሜ ምሽት ሰኔ አስራ አምስት ቀን በጠቅላይ ሚኒስትር አብይ አህመድ መኖሪያ ቤት ውስጥ ስለነበረው ቃለ ምልልስ አጋርቶናል። ወደ አምስት ሰዓት አካባቢ ነው። አቶ ንጉሱ ለእኔ የደወለልኝ እዚሁ አዲስ አበባ። ከደወለልኝ በኋላ ኢትዮጵያ ቴሌቪዥንና እኛ በቦታው እንድንድረስ እንድንድርስ ነበር የተነገረን። ያ ሰአቱ በጣም የመሸ ሰአት ስለነበረ አብሮኝ የነበረው ጋዜጠኛ ጋሻው እዛ አንድ ሰፈር ስለነበርን ያለን አማራጭ ላዳ ከተራይከን ወደ አራት ኪሎ ቢሮችን መምጣት ነው። በዚህ አራት ኪሎ ከመጣን በኋላ ከር ወደ ጠቅላይ ሚኒስትር ጽህፈት ቤት ነው የገባ ነው። እሳቸው በአጋጣሚ ቤታቸው ውስጥ ነው የነበሩት ጠቅላይ ሚኒስትሩ። ስለዚህ እኛ ቤታቸው ውስጥ ገባን። በወቅቱ ሰዓቱ በጣም የመሸ ስለሆነ ኢቢሲ መድረስ አልቻሉም። ስለዚህ መጀመሪያ የተገኘ ነው እኛ ነን። ስለዚህ ባለሙያም ስላልነበረም እንደ ካሜራማን እኔ ነኝ የቀረጽኳቸው። ጋሻው ካዝተኛ ሆኖ እሱ ነው ፊት ለፊት ሲጠይቃቸው የነበረው። ያው አንድ ጊዜ ነው መልእክታቸውን ያስተላለፉት። እንግዲህ ልክ ስንወጣ የ የኢትዮጵያ ቴሌቪዥን ጋዜጠኞች እዚህ በር ላይ ነበሩ። ስለዚህ በወቅቱ ባህር ዳርም አዲስ አበባ ኢንተርኔት ስለተቋረጠ ወደኛ ወደ አማራ ቴሌቪዥን ማስተላለፍ ስለማንችል ያለነው አማራጭ ከኢትዮጵያ ቴሌቪዥን ጋዜጠኞች ጋር አብረን ወደ ኢትዮጵያ ቴሌቪዥን ሄደን ወደ ስድስት ሰዓት አካባቢ ነው የደረስነው። አስር ጉዳይ ለስድስት፣ ያው ሰዓቱ ወደዛ አካባቢ ነው። ከአቶ ሰጠኝ ጋር አብሮ የነበረው የአማራ መገናኛ ብዙኃን ጋዜጠኛ ጋሻው ፋንታሁን በበኩሉ ከባልደረባው ጋር በምሽቱ ስላከናወኑት ስራ ይናገራል። በወቅቱ የሆነው ነገር ምንድን ነው? የጠቅላይ ሚኒስትሩ ፕሬስ ሴክሬታሪያት ኃላፊ አቶ ንጉሱ ጥላሁን የተወሰኑ ሚዲያዎች ቀንበፈሮ ነበር፣ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን፣ ለአማራ ቴሌቪዥን ቋም የሆነው ጠቅላይ ሚኒስትር ጽህፈት ቤት የሚዘግቡ ተቋማት አሉና በወቅቱ የተፈጠረውን ነገር አስመልክቶ ጠቅላይ ሚኒስትሩ መግለጫ ይሰጣሉ የሚል መልእክት አስተላለፉ። እሱን መልእክት መነሻ አድርገን ነው እንግዲህ እኛ በቀጥታ ወደ ቦታው ይሄድ ነው እና ጠቅላይ ሚኒስትር ጽህፈት ቤት ነበረ መግለጫው የሚሰጠው እና አምስት ሰዓት አካባቢ ነው እርሳቸው ጋር የደረስ ነው እና የተወሰነ ደቂቃ ግማሽ ሰዓት እንዲሁም ከዛም በላይ የሚሆን ሌሎች ሚዲያዎችን ለመጠበቅ ሞክረናል። ነገር ግን ምሽትም ስለነበረ በዛ ሰዓትም እንግዲህ የአብዛኛው ተቋም ሰራተኛ የተለያየ ቦታ ላይ ነው ያለውና እንዲሁ በቀላሉ መሰብሰብ አይቻልም። የአዲስ አበባን ጉዳይ ታውቂዋለሽ እና የተለያየ ቦታ ስለሚኖር ማለት ነው። ካሜራማኑ ፌሩ እንዲሁም ሌሎችም ስለማይኖሩ እያጋጣሚ አንድ ሰፈር ነበር እና ከሄን በኋላም ቀጥታ እርሳቸው መግለጫ አልሰጡም። ሌሎች ሚዲያዎች ለመጠበቅ ሞክረናል። ከአርባ ደቂቃ እስከ ሀምሳ ደቂቃ የሚደርስ አካባቢ ሌሎችን ጠብቀናል። ማንም የመጣ የለም። ፋይናሊ ምንድን ነው የተነጋገር ነው እና መግለጫውን ወስደን ለሁሉም ሚዲያዎች አፕሬስ ማድረግ ነበር። አቶ ሰጠኝ የጠቅላይ ሚኒስትር አብይ አህመድን መግለጫ ጨርሰው ከወጡ በኋላ በመላ አገሪቱ የኢንተርኔት መቋረጥ ስለነበረ እንዴት እንዳስተላለፉት ይናገራል። ኤዲተሩ ነው የነበረው፣ ሀብታሙ ድረስ ነው የነበረው አብሮን፣ እዛ ደርሶ ነበረ። ኤዲተር ነው እሱ። ጠቅላይ ሚኒስትር በር ላይ ነው የጠበቀን ልክ ስንወጣ ምን እናድርጋለን? እኛም ወደ ባህር ዳር መላክ አንችልም። እኛ ያው በኢንተርኔት ስለሆነ ከባህር ከአዲስ አበባ ወደ ባህር ዳር መረጃ ምን እንላላቅ? ስለዚህ ትልቁ አማራጭ በዛ ሰዓት የአማራ ቴሌቪዥንም ሊንክ ያደርጋል። ከቴሌቪዥን ቴሌቪዥን መድረሳችን ሁሉንም ሊንክ እንዲደረግ አማራጭ ስለነበረ እንዲተላለፍ አደረገን። ያው መልዕክቱ የጋራ ስለሆነ ኢቪሲ ለመሄዳችን ሁሉም ቴሌቪዥን እንዲያገኝ ይደረጋል። ከጠቅላይ ሚኒስትር ጽህፈት ቤት ባገኘነው መረጃ መሰረትም ጥሪው የተላለፈው ለኢትዮጵያ ብሮድካስቲንግ ጭምር ነበር። ነገር ግን የጋዜጠኛው መኖሪያ ቤት አየር ጤና በመሆኑና ከፈለገው ሰዓት ሊደርስ ባለመቻሉ ጠቅላይ ሚኒስትር አብይ በቦታው ለተገኙት የአማራ መገናኛ ብዙኃን ጋዜጠኞች መግለጫውን ሊሰጡ ችለዋል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ። በማዳመጥ ላይ የምትገኙት ጋቢና ቪኦኤ ቪኦኤን ነው። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። አሁን ወደ መቀሌ እናቀናለን። በዚያ የኢትዮጵያ መከላከያ ሰራዊት ጠቅላይ ታማጆር ሹም የጀኔራል ሰዓረ መኮንንና አብረዋቸው የተገደሉት ጥሮተኛው ጀኔራል ገዛ ያበራ የቀብር ስነ ስርዓት ተፈጽሟል። በአፈጻጸም ስርዓቱ ላይ ሙልጌታ ቀጣዩን ዘገባ ልኮልናል። በስነ ስርአቱ፣ የትግራይ ክልል ከፍተኛ አመራሮች፣ የጀኔራሎቹ የትግል ጓዶችና ቤተሰብ፣ የመከላከያ ሰራዊት አባላት፣ የፌዴራል መንግስት አመራሮች፣ የክልል መንግስታት ተወካዮች፣ የአባገዳ እና ሃይማኖት መሪዎች ተገኝተዋል። እንዲሁም ከሀገረ ሱዳን ገዳሪስ ግዛት የመከላከያ እና የአስተዳደር ተወካዮች ተገኝተዋል። ለጀኔራሎቹ ክብር ሲባልም አስራ ሰባት ጊዜ መድፍ ተተኩሷል። በቀብር ስነስርአቱ የሽኙት መርሃ ግብር ገዳይና ከገዳይ ጀርባ ያሉ አካላት በህግ ይዳኙ የሚል መፈክሮች እየተደመጡ ነበር። እንዲሁም ጠቅላይ ሚኒስትር ዶክተር አብይ አህመድ እና ምክትላቸው አቶ ደመቀ መኮንን የሚያውግዝ ቃላት ከወጣቶች በብዛት ተሰምቷል። በስነ ስርአቱ መልእክት ያስተላለፉት የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል የተሰማቸው ጠልቅ ሀዘን ገልጸው መጽናናትን ተመኝተዋል። በተመሳሳይ በአማራ ክልል አመራሮች የተፈጸመውን ግድያ ማዘናቸውን ገልጸው መጽናናት ተመኝተዋል። ከሰላሳ አንድ አመታት በአሰቃቂ ከሰላሳ አንድ ከሰላሳ አንድ አመታት በፊት በአስጠቃቂ ሁኔታ በሐውዜን የተፈጸመውን የአውሮፕላን ድብደባ በሚዘከርበት ቀን አመሻሽ ላይ ይህንን ድርጊት ተፈጽሟል። ለዚህም መላ የኢትዮጵያ ህዝብ አውግዞታል ብለዋል። ዶክተር ደብረ ጽዮን ከአርባ አመት በላይ ለህዝብ ሲያገለግሉ የነበሩ አመራሮች ናቸው በጸረ ህዝብና ጸረ ህገ መንግስት ኃይሎች የተገደሉት ብለዋል። በዚህ ተግባርም ህዝብ የሰላም ከማስከበር ሂደቱ እና ልማቱን ከማሳለጥ አያስቀረውም ብለዋል። እንደ ትግራይ በዚህ ያህል የፍሪ አይንብቀኑም አይረዕድም አይንበቀንም በኢትዮጵያ ዲሞክራሲ ለማስፋት ተብሎ ታስረው የነበረው ህግን ጭምር ተጥሶ ተፈተዋል፣ ያሉት ዶክተር ደብረጮን ነገር ግን የፅንፍሞች መፈንጫ ኢትዮጵያ የግርግርና የግድያ ሀገር ሆናለች፣ ብለዋል። የፖለቲካ አሰላለፍም ተዘባርቋል። በዚህም በየዕለቱ የችግሩን ገፈት ቀማሽ እየሆንን በማለት ተናግሯል። በአሁኑ ጊዜም ውሳኔ የሚያስፈልግበት ጊዜ ደርሰናል በማለት ገልጸዋል። ሌሎች የኢትዮጵያ ህዝቦችም ተባብረን ለነዚህ ጽንፈኛ ኃይሎች የሚገባቸው ቦታ ላይ ልናስቀምጣቸው ይገባል ብለዋል። በዚህ ግድያ በቀጥታ ይሁን በተዘዋዋሪ የተሳተፉ አካላት የፌዴራል መንግስት አጣርቶ ወደ ህግ ሊያቀርብ ይገባል በማለትም ተናግረዋል። የጀኔራል ሰዓረ መኮንን እህት ወይዘሪት ማዕርነት ይርጋ ጀኔራል ሰዓረ ጊዜ ኑሯቸው በቤት ውስጥ ሲቀመጡ ቀልድ አዋቂ ተጫዋች ነበሩ ያለች ሲሆን የትግራይ ህዝብ ትዕግስት ያጠንክር፣ በተጨማሪም ኢትዮጵያን አንድነታችን እናጠንክር በማለት ተናግራለች። የሜጀር ጀኔራል ገዛ አበራ ልጅ ሰበሮን በበኩሉ አባቱ ለመስዋዕትነት ገና በለጋ እድሜው ለህዝብ ሲል መውጣቱ ገልጿል። አሁን ደግሞ ወጣቱ ትውልድ ሰማዕታት ያለፉበት ዓላማ እናሳካው በማለት ይጠይቀዋል። እስነ ደኩም ታገ ተረከብ ትፍት ምራሰይ መጣ መስዋዕቲ ከሲሎም አረኪበና ዝኒ ሀገር ሀገር የህይወት ታሪካቸው እንደሚያስረዳው ጀነራል ሰዓረ መኮንን በአስራ ዘጠኝ ሀምሳ አራት ዓመተ ምሕረት በትግራይ ክልል አስገደ ጽምብላ ወረዳ እንዳባጉና ከተማ ተወልደው ማደጋቸው እስከ ከፍተኛ ወታደራዊ አመራርነት ደርሰዋል። ህገ መንግስት ከወጣ በኋላም ከኮሮኔነት ማዕረግ ጀምሮ እስከ ጀኔራልነት ደርሰው የመከላከያ ሰራዊት ኢታማጆር ሹምን በመሆን እየሰሩ በነበሩበት ጊዜ ነው ህይወታቸውን ያለፈው። ጀኔራል ሰዓረ ባለትዳርና የሁለት ልጆች አባት ነበሩ። ሜጀር ጀኔራል ገዛኢ አበራ ደግሞ በአስራ ዘጠኝ ሃምሳ ሶስት ዓመተ ምህረት በትግራይ ክልል አክሱም ተወልደው በከተማው አድገው በህወሀት የትግል ጊዜም በተለይ ደግሞ በማህበራዊ ኢኮኖሚያዊ እንቅስቃሴ የሚያስተባብሩ ነበሩ ህገ መንግስት ከወጣ በኋላም በመከላከያ ሰራዊት ውስጥ የመከላከያ ሎጂስቲክስ ሲመሩ ቆይተው ጥሮታ እስከወጡበት ሁለት ሺህ አምስት ዓመተ ምህረት ሰርተዋል ሜጆር ጀኔራል ገዛ ያበራ የአምስት ልጆች አባት ነበሩን ለአሜሪካ ድምፅ ሙጌታ አጽቡሃ መቀለ ሙልጌታ እናመሰግናለን። ቅዳሜ ዕለት በባህር ዳርና በአዲስ አበባ በከፍተኛ የሀገሪቱ ባለሥልጣኖችና በዜጎች ላይ የደረሰው ትልቅ አደጋ ካጋጠመ በኋላ የተለያዩ ጥያቄዎች እዚህም እዛም ይነሳሉ። ጥያቄዎቹን ያሰባሰበችው ጽዮን ግርማ በጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት የሆኑትን አቶ ንጉሱ ጥላሁንን አናግራችኋለች። ከቃለ ምልልሱ የተወሰነው ክፍል በመቀጠል ይቀርባል። አቶ ንጉሱ ጥላሁን መጨረሻም ስላገኘ ኖት ለቃለምልልስ በጣም እናመሰግናለን። ከትላንትና ጀምረን በአጠቃላይ የአማራ ክልል ባለስልጣናትንም የፌዴራል ፖሊስንም ለማግኘት ከፍተኛ ጥረት እያደረግን ነበር። እንግዲህ ዛሬ ተሳክቶልናል፣ እርስዎን አግኝተናል። እናመሰግናለን። አሁን የት ነው የሚገኙት? እኔ አሁን ባህር ዳር ነው ያለሁት። አሁን የባህር ዳርን የሰላም የጸጥታና የደህንነት ሁኔታ እየተቆጣጠረ አመራር እየሰጠ የሚገኘው አካል ማን ነው? በአጠቃላይ የአማራ ክልልን ማለት ነው። አጠቃላይ አማራ ክልልን እየመራ እየተቆጣጠረና አቅጣጫ እየሰጠ ያለው በህገ መንግስቱ መሰረት በክልሉ ህገ መንግስትን ማለቴ ነው፣ ምክትል ርዕሰ መስተዳድሩ ነው። ርዕሰ መስተዳድሩ በማይኖሩበት ጊዜ አውቶማቲካሊ ምክትል ርዕሰ መስተዳድሩ ተተክቶ ይሰራል። በዚህ መሰረት በባለፈው ሰሞን ይሄ ችግር እንደተከሰተ እንደገለጽ ነው ክቡራቶ ትላቅ አያሌው የክልሉን መንግስት በመምራት ላይ ነው ያለው። ይሄ ችግር ከተከሰተ በኋላ ፌዴራልና የመከላከያ ፖሊስ ወደ ቦታው መግባቱ ተገልጾ ነበረ። ስለዚህ የጸጥታውን አጠቃላይ ሰዎችን በቁጥጥር ስር የማዋል ሁኔታውን የመከታተል ፖሊስ የማሰማራቱን ስራ ማን ነው የሚሰራው? በዋናነት የሚሰራው አሁንም ክልሉ ነው የክልሉ መንግስት ነው በዋናነት የክልሉ የጸጥታ መዋቅር በግንባር ቀደምትነት የሚሰራው ሆኖ ከክልሉ ጸጥታ መዋቅር አቅም በላይ የሆኑ በሆኑ ጉዳዮች ክልሉ በሚጠይቅበት ጊዜ የፌዴራል መንግስቱ ድጋፍ እንደሚያደርግ ይታወቃል። በዚህ መሰረት የመከላከያ ሰራዊትና የፌዴራል ፖሊስ እንደዚሁም የፌዴራል መንግስቱ የምርመራ እና የአጣሪ ቡድን ከዛም ባሻገር ደግሞ እኔን እና መሰል አመራሮችን ከዚሁ ከክልሉ የነበር ድጋፍ ለማድረግ ክልሉን ይህንን ችግር ተባብሮ እና ተጋግዞ ለመሻገር በመደገፍ ላይ ነው ያለ ነው። በዋናነት ግን ክልሉን የሚመራው ቅድም እንዳልኩት የክልሉ መንግስት በምክትል ርዕሰ መስተዳድሩ በሚመራው አግባብ ነው። ይሄ አደጋ እንደደረሰ የፌዴራል ፖሊስ እና የመከላከያ ፖሊስ እንዲገባ ጥሪ ያደረገው እርዳታ ድጋፍ እንዲደረግ ጥሪ ያቀረበው አካልስ ማን ነው? የሰማችሁት የቃለ ምልልሱን የመጀመሪያ በጣም ጥቂት ክፍል ነው። የዚህን የቃለ ምልልስ ክፍል አንድ ከምሽቱ ሶስት ሰዓት በሚኖረን መደበኛ የቪኦኤ አምሃሪክ ፕሮግራማችን እናቀርባለን። ሙሉን ደግሞ በዌብሳይታችንና በፌስቡክ ገጻችን ላይ ተከታተሉት። ቀሪውን ደግሞ በነገው ክፍል ይዘን እንመለሳለን። ለዛሬው ሰዓት በማብቃቱ ጉዟችንን እዚህ ላይ አቁመናል። ስናስተናግዳችሁ የነበር ነው ሲሆን ግርማና ሀብታሙ ስዩም ነበርን የዛሬውን ዝግጅት ሲያቀናብርልን የቆየው እስካሁን ድረስ ሞክቤል ያቤሮ ነው። አብራችሁን ስለነበራችሁ እናመሰግናለን። መልካም ምሽት ይሆንላችሁ። ደና ጠሩ